የሩዋንዳና የታንዛኒያ መሪዎች አዲስ እንግዳቸውን ለማስተናገድ ጠብር ግፍ ሲሉ ነው የሰነበቱት። በተለይ ዳሬ ሰላሞች ፊሊፕ ዛንድነር እንደዘገበው ለንጉሱ ክብር የቆጠቡት ነገር የለም። የመድፍ ተኩስ፣ የክብር ዘብ ሰልፍ፣ ባህላዊ ሙዚቃና ዳንኪራ፣ በስተማሳረጊያው የንጎርንጎ ብሔራዊ ፓርክ ጉብኝት ምንቀረም የጉብኝቱ ይፋ ዓላማም ሰሜን አፍሪቃዊቱ አረባዊት ሀገር ከሁለቱ የምስራቅ አፍሪካ ሀገራት ጋር ያላትን ፖለቲካዊና ምጣኔ ሀብታዊ ግንኙነትን ማጠናከር የሚል ነው። በልማዱ ሁለቱ ሀገራት ከሞሮኮ ጋር ብዙም ግንኙነት የላቸውም። አሁን ግን የሞሮኮ መልክተኞች ከሩዋንዳ ጋር ብቻ አስራ ዘጠኝ ስምምነቶችን ተፈራርመዋል። ንጉስ መሐመድ ስድስተኛ በይፋ ከተነገረው በላይ ከፍ ያለ ዓላማም አላቸው። ሀገራቸው ከ30 ዓመት በፊት የተለየችውን የአሁኑን የአፍሪቃ ህብረትን ዳግም እየተቀላቀለችበት ወቅት ነውና፣ ሞሮኮ ህብረቱን ዳግም እንደምትቀየጥ ንጉሱ ባለፈው ሐምሌ ለህብረቱ በጻፉት ደብዳቤ አስታውቀዋል። አባታቸው ዳግማዊ ንጉስ ሐሰን የቀድሞውን የአፍሪቃ አንድነት ድርጅትን አልፈልግም ብለው የወጡት ድርጅቱ ለምዕራባዊ ሰሐራ እውቅና በመስጠቱ ተቆጥተው ነበረ። አሁን ግን የአፍሪቃ ህብረት ጉዳይ አጥኚ ወይዘሮ ሌስሊ ሎው ቫውድራን እንደሚሉት ሞሮኮዎች ከህብረቱ መራቁ ብዙም እንደማይፈይዳቸው ተረድተውታል። የሞሮኮ ዲፕሎማቶች እንደሚሉት በህብረቱ አባል ሳይኮን ምዕራባዊ ሰሐራ የሞሮኮ ግማደ ግዛት እንደሆነች የራስ ገዝ መስተዳድር መብት ይኑራት የሚለውን የራባት አቋም ሌሎች አፍሪቃ ሀገራት እንዲቀበሉት ማድረግ አይቻልም። የቀድሞዋን ዋን የስፓኝ ግዛት የምዕራባዊት ሳሐራን አብዛኛ ክፍል ሞሮኮ ከጠቀለለችው ከአርባ ዓመት በልጦታል። ሌላውን ክፍል የሚቆጣጠረው ፖሊሳሪዮ የተሰኘው ደፍጣ ተዋጊ ቡድን ሳህራዊ አረብ ሪፐብሊክ የሚል ስም ሰጥቶታል። ቡድኑም የአፍሪቃ ህብረት አባልም ነው። የግዛቲቱ የወደፊት እጣፋንታ በህዝበ ውሳኔ እንዲበየን የተባበሩት መንግስታት ድርጅት ወስኗል። ሞሮኮ ህዝበ ውሳኔው ከራስ ገዝ አስተዳደር ርቆም የነፃነት ሀሳብን ማካተት የለበትም ባይ ናት። ወደ አፍሪቃ ህብረት የተመለሰችውም የህብረቱ አባል ሀገራትን ድጋፍ ለማግኘት ድጋፉ ቢቀር ተቃውሞውን ለማስቀረት አለማ ነው። የራባት ገዢዎች ምዕራብ አፍሪቃዎችን ማግባባቱ ብዙ አልገደዳቸውም። ከምስራቅ አፍሪቃ ደግሞ አሁን ተዘዋዋሪ ድጋፍ እየጎረፈላቸው ነው። የሩዋንዳ ውጭ ጉዳይ ሚኒስትር ሉዌሴ ሙሺ ግዋቡ ሞሮኮ ዳግም የአፍሪቃ ህብረትን መቀየጧን ተገቢና ወቅታዊ ብለውታል። የታንዛኒያዎቻቸው አጉስቲን ማህጋም አጠናከሩት። ለረዥም ጊዜ የአፍሪቃ ህብረት አባል ባለመሆናቸው ድምፃቸው እንዲሰማ አንዳንድ የአፍሪቃ ሀገራትን መምከሩ ጥሩ ነው የሚሉ አሉ። ይህን ማለታቸው የህጋዊ አባልነትን ስርዓትን ይጠብቁ ማለታቸው ከሆነ ብዙ የሚያስደንቅ አይሆንም። አሁን ግን ተመልከቱ፣ ከአቻዎቻችን አንዷ ናት የመጣችው። ሞሮኮም ዳግም አባልነቱን በጠየቀችበት ዕለት ሳህራዊት አረብ ሪፐብሊክ ከህብረቱ እንድትወጣ 28 የአፍሪቃ ሀገራት በደብዳቤ ጠይቀው ነበረ። ይሁንና በአፍሪቃ ህብረት ህግ አባላት ከህብረቱ የሚታገዱት ያ አባል ሀገር መፈንቅለ መንግስት ሲደረግበት ብቻ ነው። በዚያ ላይ ሳህራዊት አረብ ሪፐብሊክ አሁንም አልጄሪያና ደቡብ አፍሪቃን ከመሳሰሉ የህብረቱ ከባድ ሚዛን አባላት ጠንካራ ድጋፍ ታገኛለች። በዚህም ምክንያት የአፍሪካ ህብረት ህግ እስካልተቀየረ ድረስ የሞሮኮ አባልነት ይጸድቃል እንጂ የሳህራዊ አረብ ሪፐብሊክ አባልነት አይሰረጽም። ራባቶችም ለጊዜው ከዚህ በላይ የሚፈልጉ አይመስሉም።